አክቲቪስት ጀዋር መሐመድ ከሀገር ቤት ቆይታ በኋላ ወደ ዩናይትድ ስቴትስ ተመልሷል። የመልሰቱ ምክንያት በተለያዩ የዩናይትድ ስቴትስ ከተሞች ከሚኖሩ ደጋፊዎቹ ጋር ሀገሪቱን በሚመለከቱ ጉዳዮች ለመነጋገር መሆኑን የአትላንታውን ህዝባዊ ስብሰባ ካስተባበሩት መካከል አንድ የሆኑት ዶክተር ስንታየው በዳኔ ይናገራሉ። ዝግጅቱ ዓላማ ባለፈው ጥቂት ዓመታት በኢትዮጵያ ፖለቲካ ውስጥ እያደረገ የነበረውን እንቅስቃሴ ከየት ወዴት የሚለውን ከህብረተሰቡ ጋር ለመነጋገር ነው በሚል ነው። በዛው መሰረት አትላንታ የሚገኙ የኦሮሞ ማህበረሰብ አባላትን ለማነጋገር ፈቃደኛ በመሆኑ እና ህብረተሰቡ ሊያናገረው ፈቃደኛ ስለሆነ ያው በአጭር ጊዜ ውስጥ ይህን ዝግጅቱን ለማዘጋጀት ተችሏል። ዶክተር ስንታየው በአትላንታ የነበረው ህዝባዊ ስብሰባ የተሳካም ነበር ይላሉ። እኛ እምነት ከተጠበቀው በላይ ዓላማውን የመታ ይመስለኛል። ምክንያቱም ህብረተሰቡ ጥሪ በተደረገለት ሁለት ቀን ውስጥ በጣም በከፍተኛ ሁኔታ በቦታው ላይ ተገኝቷል። ከአቶ ጆሀር ጋር እሳቸው ያቀረቡትንም ሀሳብ ወደፊት በኢትዮጵያ ፖለቲካ ውስጥ የኦሮሞ ሚና ምን ይመስላል የሚለውን ሁኔታ በግልጽ እና እሳቸው ለውድድር ለመዘጋጀት እንዳሰቡ በመግለጽ ከህብረተሰቡ ጋር ውይይት አድርገዋል። ዶክተር ስንታየው ይህንን ይበሉ እንጂ ህዝባዊ ስብሰባው ተቃውሞ አላጣውም። ኢትዮጵያ ውስጥ በተፈጠሩ የሰዎችን ህይወትና የንብረት ውድመትን ባስከትሉ የተለያዩ ችግሮች ውስጥ አክቲቪስት ጀዋር መሐመድ ያለ አግባብ እጁን አስገብተዋል ብለው የሚወቅሱ ሰልፈኞች ናቸው። የተቃውሞ ሰልፉን ያከናውኑት ሻለቃ አጥናፉ በቀለ እንደ ኢሮፕያን አቆጣጠር ህዳር 17 ሁለት ሺህ አስራ ዘጠኝ የነበረውን ተቃውሞ አስተባብረዋል። እድል አግኝቶ ተመልሶ እንደገና ኢትዮጵያን የሚረግጥ ከሆነ አገሪቱን የጦርነትና የነውጥ ቀጠና ለማድረግ እየሰራ መሆኑን ደርሰንበታል። ስለዚህ የአሜሪካ መንግስት በመጀመሪያ ደረጃ ይህ ሰው ወንጀለኛ ነው፣ በህግ እንዲጠይቅልን ነው የጠየቅነው። በሁለተኛ ደረጃ መልእክታችን ለኢትዮጵያ መንግስት ነው፣ ለዶክተር አብይ መንግስት ነው። ዶክተር አብይ ለኢትዮጵያ ህዝብ መመለስ ያለባቸው በምን ሂሳብ ነው? በምን ህግ ነው? አንድ የኢትዮጵያ ዜጋ ያልሆነ ሰው የጸጥታ ኃይል ከህዝብ የተሰበሰበ ገንዘብ የተቀጠረ ወታደር መድበው ህዝባችንን ሲጨርስ ዝም ብለው የሚያዩት? የአትላንታውን ህዝባዊ ስብሰባ ያስተባበሩት ዶክተር ስንታየው በዳኔ በበኩላቸው ስለነበረው ትዕይንተ ተቃውሞ ቀጣዩም ብለዋል። እኛ ተቃውሞ አድራጊዎቹ መብታቸውን ተጠቅመዋል። አስተያየታቸውንም ለመስጠት ለመቃወም፣ እንትን በማድረጋቸው በጣም ደስ ብሎናል። ምክንያቱም በምንኖርበት ሀገር ውስጥ መቃወምም መደገፍም ሙሉ መብት ስለሆነ ማለት ነው። ነገር ግን ትንሽ ያሳዘነን ምንድን ነው፣ ፓርኪንግ ቦታ ስህተት በማድረግ በእነሱ ተቃውሞ የቆሙበት አካባቢ ተላልፈው ይመጡ የነበሩ ሴቶች ላይ ነው፣ ትልልቅ ሰዎች ላይ አላስፈላጊ እና ገንቢ ያልሆነ በእኛ ህብረተሰብ ውስጥ ታይቶ የማይታወቅ አይነት የጥላቻ ንግግሮች ሲደረጉ ነበር። ይሄ ትንሽ አስቀይሞናል። ቢሆንም ግን በእኛ እምነት አንዳንድ የተሳሳቱ ሰዎች ይሆናሉ የሚል ግምት ነው ያለን። በተመሳሳይ በሲያትል ከተማ በተካሄደው ህዝባዊ ስብሰባ ወቅት የተቃውሞ ድምፃቸውን ለማሰማት መገኘታቸውን የነገሩን አቶ ታያቸው የተባሉ የከተማዋ ነዋሪ ምክንያታቸውንና በዕለቱ የነበረውን ድባብም አጋርተውናል። ጃዋር የሚባል አክቲቪስት ግለሰብ ባደረገው ጥሪ መሰረት ወገኖቻችን ላይ በአብያተ ክርስቲያናት ላይ ጥፋ እናስታውሳለን። መንግስት አቅም ኖሮት ለዚህ ሰውዬ ተገቢውን ግማ አቀፉ በሚፈቅደው መሰረት ፍትህ ሊሰጠው አልቻለም። እዚህ አሜሪካ ውስጥ እየዞረ ደግሞ ይህንን ሀሳቡን አጀንዳውን ሊያራምድበት የሚፈል የሚችለውን ገንዘብ ለማሰባሰብ እና በወገኖቻችን መካከል ክፍፍል ለመፍጠር የሚያደርገውን ጥረት ማደናቀፍ ትክክል ነው ብለን ስላመንን ብንቃወመው፣ በጣም በርካታ ኢትዮጵያውያን በሲያትል ከተማ ወጥተን ድምፃችንን አሰምተናል። የሲያትሉን ህዝባዊ ስብሰባ በተመለከተ አክቲቪስት ጀዋር መሐመድ በማኅበራዊ ሚዲያ ገጹ ላይ የደገፉትንም ሆነ የተቃወሙትን ወገኖች ካመሰገነ በኋላ የተቃወሙትን በተመለከተ አለመደገፋችሁን ለማሳየት መምጣታችሁ ግሩም ነገር ነው። በነጻነት መቃወም የምንንከባከበውና የምንታገልለት እሴት ነው። በትሕትና የምጠይቃችሁ ነገር ቢኖር ከእናንተ የተለየ ሐሳብ ያላቸውን ሰዎች በተመለከተ ሰላማዊና በአክብሮት የተሞላ ሁናችሁ እንድትቀጥሉ ነው ብለዋል። ለአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ